በሀገሮች የሚከሰቱ ቀውሶችን ለመፍታት ከመሞከር ይልቅ ቀድሞውንም እንዳይፈጠሩ መስራት ያስፈልጋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ተናገሩ። ዋና ጸሐፊው በአፍሪካ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር ዓለም አቀፉ ተቋም በዚህ ላይ ተባብሮ መስራት ያስፈልገዋል ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ዓለም አቀፉን ተቋም መምራት ከጀመሩ ወዲህ ለአፍሪካ ህብረት የመሪዎች ጉባኤ ንግግር ሲያደርጉ የመጀመሪያቸው ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ። ንግግራቸውም ከአፍሪካ ጋር በሚኖራቸው ግንኙነትና የትብብር መስኮች ላይ ያተኮረ ነው። ከአፍሪካ ጋር በጋራ ሊሰሩባቸው ካሰቧቸው መስኮች አንዱ ደግሞ ግጭቶችንና ቀውስን የማስወገድ ተግባር መሆኑን አመልክተዋል። ግጭቶችና ቀውሶች መጀመሪያውንም እንዳይፈጠሩ ማድረግ እንደሚገባ በማሳሰብ ዓለማችን ቀውሶች ከተፈጠሩ በኋላ ችግሩን ከመፍታት አካሄድ መጀመሪያውኑ እንዳይፈጠሩ ወደ መከላከል መሸጋገር አለባት። ዓለም በአብዛኛው ምላሽ የሚሰጠው ዘግይቶና በትንሹ ነው። ይህንን አዙሪት እንዴት መፍታት እንደሚቻል ከእናንተ ጋር መሥራት እፈልጋለሁ በዓለም ዙሪያ አብዛኞቹ ግጭቶች ውስጣዊ ናቸው። የሚከሰቱትም በሥልጣን በሀብት ሽሚያ፣ በእኩልነት አለመኖር፣ በመገለልና በክፍፍል ነው። ግጭቶች በአብዛኛው በጽንፈኛ አክራሪነት ምክንያት ይቀጣጠላሉ ወይም ያባብሷቸዋል። የአፍሪካ ሀገራት ግጭቶችን በተመለከተ እየሰሩ መሆኑን ዋና ጸሐፊው አስታውሰዋል። የአፍሪካ የሰላምና ጸጥታ እንደዚሁም የመልካም አስተዳደር መመሪያዎች መዘጋጀታቸውን በምሳሌነት ጠቅሰዋል። ህብረቱ የህገ መንግስታዊ የሆኑ የመንግስት ለውጦችን አስመልክቶ ያወጣውን መርህ እንደዚሁም የእርስ በርስ መገማገሚያ ስልቱን አንስተዋል። እናም ብሔራዊ ተቋማትን ለማጠናከር የህግ የበላይነትን ለመጠበቅ መልካም አስተዳደርን ለማስፈንና ሰላማዊ የስልጣን ሽግግርን ለማመቻቸት በሚደረጉት ጥረቶች ሁሉ አለም አቀፉ ተቋም ከአፍሪካ ከፍተኛ ጎን እንደሚቆም ተናግረዋል። አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ በዚሁ ንግግራቸው አፍሪካ እየተወጣች ስላለችው ዓለም አቀፍ ሚናም አመስግነዋል። በተባበሩት መንግስታት ድርጅት ስር ካሉ የሰላም አስከባሪዎች አብዛኛዎቹን ማዋጣቷን በምሳሌነት ጠቅሰዋል። ስደተኞችን በመቀበል ረገድ አደረገች ያሉትን አስተዋጽኦ የገለጹት ደግሞ በአውሮፓና በዩናይትድ ስቴትስ ካለው ሁኔታ ጋር የተያያዘ በሚመስል አነጋገር ነው። የአፍሪቃ አገሮች በርካታ ስደተኞችን ከሚያስተናግዱ ለጋሽ አገሮች መካከል ናቸው። የአፍሪካ ድንበሮች ከሌላ ለሚፈልጉ ሁሉ ክፍት ሆነው ቆይተዋል። በጣም ባደጉ የዓለም አገሮች እንኳ በርካታ ድንበሮች እየተዘጉ ባሉበት ሁኔታ ነው የአፍሪካ ድንበሮች ከሌላ ለሚፈልጉ ሁሉ ክፍት ሆነው የቆዩት። በየዓመቱ እንደሚሆነው ባለፉት ጉባኤዎችም እንደቀጥለው ዘንድሮም የተጋበዙ እንግዶች ንግግር አድርገዋል። የፍልስጤም አስተዳደር ፕሬዚዳንት መሐሙድ አባስና የኩባ ምክትል ፕሬዚዳንት ሳልቫዶር ሜሳ ሌሎቹ የዛሬ ተናጋሪዎች ናቸው። የአፍሪካ ሕብረት በዓመት ሁለት ጊዜ ከሚያካሂዳቸው የመሪዎች ጉባኤዎች የጥር ወሩ ሁልጊዜም በአዲስ አበባ ይካሄዳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ